በሰሜን ወሎ ቆቦና አካባቢው በህወሓት ኃይሎች በተፈጸመ ጥቃት ከአምስት መቶ በላይ ሰዎች ለመገደላቸው መረጃዎች እንደደረሱት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ገለጠ። በጳጉሜ አምስት 2013 ዓ ም ተፈጸመ በተባለው በዚህ ጥቃት የእርሻ ሰብልን ጨምሮ የግለሰብና የህዝብ ንብረት መውደሙን እንዲሁም በርካታ ሰዎች ከቀያቸው መፈናቀላቸውን በተመለከተም መረጃዎች ደርሰውኛል ነው ያለው ጉባኤው። ይሁን እንጂ ህወሓት ከዚህ ቀደም በተለያየ መልኩ በሰጣቸው መግለጫዎች በንጹሐኖች ላይ ኃይሎቹ ፈጽሟል የሚባሉት ግድያና ሌሎች የሰብአዊ ጥቃቶችን እንደማይቀበል መግለጹ ይታወሳል። የኢሰመጉን ስራ አስፈጻሚ ኮሚቴ አባል አነጋግረው ኬኔዲ አባተ ተከታዩን አድርሶናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትናንት መስከረም 13 ባወጣው መግለጫ በሰሜን ወሎ ቆቦና አካባቢው ጳጉሜ 5 2013 ዓ.ም በህወሓት ኃይሎች በተፈጸመ ጥቃት ከ500 በላይ ሰዎች ስለመገደላቸው መረጃዎች ደርሰውኛል ብሏል። ኢሰመጎ መረጃውን ከአካባቢው ነዋሪዎች ስለማግኘቱ የጉባኤው ስራ አስፈጻሚ ኮሚቴ አባል አቶ ሙባረክ ልዑል ሰገድ ለአሜሪካ ድምፅ ገልጸዋል። መገደላቸውን እንዲሁም ተያያዥ ሆኑ ሌሎች ጥፋቶችም መፈጸማቸውን ለእኛ መረጃዎች ደርሰውናል። መረጃው ደግሞ ብዙ ጊዜ የሚደርሰን ምንድን ነው፣ በዛ አካባቢ በቅርበት መረጃ የሚከታተሉ ሰዎች በስልክ ደውለው ይሄን ነገር ለእኛ ያሳውቁናል ማለት ነው። በቦታም ቦታም ላይ የተገኙ ሊሆኑ ይችላሉ። ይሄ ነገር ስለመፈጸሙ ለይሰመቡ ደውለው በእለቱ ተፈጸመ በተባለው ጥቃት ከሰዎች ግድያ በተጨማሪ ሌሎች ኢሰብአዊ ድርጊቶችም ስለመፈጸማቸው መረጃዎች መኖራቸውን የገለጹት አቶ ሙባረክ ድርጊቱ ቀጣይነት ሊኖረው እንደሚችልም ነው ያመላከቱት። ከሰዎች መገደል በዘለለ የእርሻ ሰብሎች የደረሱ እንዲሁም ደግሞ በቡቃ ያመልክ የሆኑ እርሻ ሰብሎች የማውደም የህዝቦችን ንብረት ማውደም እንደዚሁም ደግሞ የሲቪል ተቋማት ንብረቶችን የማጥፋት ነገሮችም ተከስቷል የሚል መረጃ ነው እኛ ጋር ያለው። ከሰው ሞት በዘለለ ያሉት ሌሎች ድርጊቶች በአንድ ቀን ብቻ የተፈጸሙ አይደለም። እነዚህም ነገሮች ቀጣይነት ያላቸው እና ተመሳሳይ ደግሞ ሊደገሙም እንደሚችል ስጋትም እንዳላቸው ጭምር ነው ሪፖርቱን ያቀረቡት ሰዎች የነገሩን ወይም ደግሞ ያመለከቱ የህወሓት ታጣቂዎች በሰሜን ወሎ በቆቦ ከተማና አካባቢው ከ600 በላይ ሰላማዊ ሰዎችን ስለመግደላቸውና ሌሎች አስከፊ የሰብአዊ መብቶች ጥሰቶችንም ስለመፈጸማቸው የጥቃቱ ሰለባዎች መሆናቸውን የተናገሩ የአካባቢው ነዋሪዎች ከቀናት በፊት ለአሜሪካ ድምፅ በስልክ ገልጸዋል። ኤኤፍፒም እንዲሁ የአካባቢው ነዋሪዎችን በማናገር ጥቃቱ ስለመፈጸሙ ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም መስከረም 9 ባወጣው መግለጫ በቆቦ ከተማና አካባቢው የህወሀት ኃይሎች በሲቪል ሰዎች ላይ ግድያና ዝርፊያ፣ እንዲሁም የመሰረተ ልማት ውድመት ለመፈጸማቸው ሪፖርቶች እንደደረሱት መግለጹ ይታወሳል። ይሁን እንጂ በስልክ ኔትወርክ አለመኖር ምክንያት የህወሀት አመራሮችን ማግኘት ባይቻልም ድርጅቱ ከዚህ ቀደም በተለያየ መልኩ በሰጣቸው መግለጫዎች በንጹሐን ላይ ኃይሎቹ ፈጽመዋል የሚባሉ የግድያና ሌሎች ኢሰብአዊ ጥቃቶችን እንደማይቀበል አስታውቋል። በቆቦ ተፈጽመዋል ከተባለው ጥቃት ጋር በተያያዘ ግን ከህወሀት ወገን እስካሁን የተገኘ ቀጥተኛ ምላሽ የለም። ሆኖም በፌዴራል መንግስት እውቅና ባይኖራቸውም ክልሉን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል የህወሀት ታጣቂዎች በሰላማዊ ዜጎች ላይ እንዲህ ያሉ ድርጊቶችን እንደማይፈጽሙ ገልጸው በተያያዥ ጉዳዮች ላይ የሚቀርቡባቸው ውንጀላዎች በገለልተኛ አካላት እንዲጣሩ ጠይቀዋል። ኢሰመጎ በትናንትናው መግለጫው ባስተላለፈው መልእክት የሚመለከታቸው አካላት የሲቪል ሰዎችን ህይወትና ንብረት እንዲሁም የህዝብ መገልገያ የሆኑ ተቋማትን ኢላማ ያደረገ ጥቃት መፈጸም ዓለም አቀፍ ተጠያቂነትን እንደሚያስከትል በማወቅ ከመሰል ድርጊቶች እንዲታቀቡ ጠይቋል። ስለ ቆቦና አካባቢው ግድያና አጠቃላይ ስለደረሰው ጉዳት ኢሰመጉ በቀጣይነት ሰፊ ምርመራ እንደሚያደርግም የጉባኤው ስራ አስፈጻሚ ኮሚቴ አባል አቶ ሙባረክ ልዑል ሰገድ ተናግረዋል። የኢሰመጉ የምርመራ ቡድን አለ፣ መርማሪዎች አሉ። እነዚህ ተፈጸመ በሚባልበት ቦታ መርማሪዎቻችን እናሰማራለን። በተለይ አሁን ባለው ሲትዌሽን ትልቁ እንቅፋታችን የጸጥታ ሁኔታ ነው። ለወደፊት ይሄ ነገር ሲመቻችልን ነው እኛ ይህን ነገር የምናደርገው። አሁን ላይ በሰሜን ኢትዮጵያ አካባቢዎች እየደረሰ ያለው ሰብአዊና ቁሳዊ ጥፋት በዚሁ ከቀጠለ የሰብአዊ መብቶች ሁኔታ ይበልጥ እንደሚባባስ ስጋቱን የገለጸው ኢሰመጉ የሚመለከታቸው መንግስታዊ ተቋማት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ የፖለቲካ ፓርቲዎችና በአጠቃላይ የኢትዮጵያ ሕዝብ በሀገሪቱ ያሉ ፈታኝ ሁኔታዎች የሚፈቱበትን መንገድ እንዲፈጥሩም ጥሪ አቅርበዋል። der Amerika Dümz Kennedy Abate Addis Ababa